መስከረም 28 2009 ዓ.ም በኢትዮጵያ መንግሥት የታወጀውን አስቸኳይ ጊዜ አዋጅ ተከትሎ ነዋሪዎች በጅምላ እየታሰሩና ቤታቸውም እየተበረበረ እንዲሁም በተለምዶ አጠራር ዲሽ በመባል የሚታወቁት የሬዲዮና የቴሌቪዥን ሞገዶች መቀበያዎች እንዲነቀሉ እየተገደድን ነው ሲሉ ለአሜሪካ ድምፅ አስተያየት የተሰጡ የተለያዩ አካባቢዎች ነዋሪዎች ይናገራሉ። በሌላ በኩል አዋጁን ማስፈጸሚያ መመሪያ ከወጣ ወዲህ 2700 ሰዎች ከተለያዩ ቦታዎች መታሰራቸውን የማዘዣ እዙ ሰሞኑን በእንግሊዝኛው አጠራር ኮማንድ ፖስት እየተባለ እየተጠራ ያለው ነው ለአገር ውስጥ መገናኛ ብዙኃን የላከው መግለጫ ያሳያል ሲሆን ግርማ ወደ ተለያዩ አካባቢዎች ደውላ ከአዋጁ በኋላ ያለውን ሁኔታ ጠይቃቸዋለች። ሰዎች በጅምላ እየታሰሩ እየተወሰዱ ነው። ድብደባ አለ። ድንገተኛ የቤት ለቤት ፍተሻ አለ። መንገድ ላይ በሚደረግ ፍተሻ ስልኮቻችንን እንቀማለን። የንግድ እንቅስቃሴ ማከናወን አልቻልንም። ኢሳትና ኦኤምኤንን የምንከታተልበት ዲሽ እንድንነቀል እንገደዳለን ወይም ደግሞ ራሳችን አስቀድመን እንነቅላለን። አስተያየት የሰጡት ሰዎች ያሰሙት አቤቱታ ነው። ስልኮቹን የደወልኩት በለፍ ተቀደም ነው። በኦሮሚያ ክልል የተለያዩ ከተሞች ደውያ ያለው ወደ ጎንደርም እንዲሁ፣ የአስቸኳይ ጊዜ አዋጁ ከወጣ በኋላ ያላችሁበት አካባቢ ምን ይመስላል ስል ጠይቄያቸዋለሁ። ያ እንደሚታወቀው አምቦ ከትናንት ጀምሮ እስከ ዛሬ በጣም አሸባሪ ብሎ የኦሮሞ ህዞችን ፖሊሶችና ጋዞች በጣም የደበደቡ ነው። በዛ ተጨማሪ ዛሬ ደግሞ የቸር የሚባል የግል ትምህርት ቤት ነበረ። ያ ትምህርት ቤቱ የግል ትምህርት ቤት ነው። ከዛ ያው እንግዲህ ተማሪዎች ምንም አያሉም፣ ያው ዝም ብሎ እየተማሩ ነበረ። በእነሱ ያው መንስኤ አድርጎ ከዛ ገብቶ ያው ልጆች እንዳለ ይዞ ወደ እስር ቤት አስገቡ። ዛሬ ከአዋጅ በኋላ ማንም ሰው ወጥቶ መግባት አይቻልም። ዝም ብሎ ያለምንም ጥርጣሬ አምጣ ሞባይል ብሎ ሞባይል ይፈትሻሉ። ከፈለጉ ደግሞ ይዘው የእስር ቤት እያስገባሉ። ሰዎች በጣም አሁን ለቢ ሁለት ጠለቢ ነው። ምንስራ እሳትና ኦመን ሰዎችን ፊቱ እያሉ ነው። በግድ ማለት ነው። ሳይወድ በግድ ፊቱ እያሉ ነው። ምኑ ነው ፍቱ የሚሉት? ያ ዲሹና ሁለት ለቤዋ አዳለን። እሺ ከላይ አናቱ ላይ የሚሰቀለው አዎ አናቱ ላይ ያለችው እሳትና ወመን ምናምን የሚሰራ አናቱ ላይ ያለ አይደል? እሱን ፊቱ እያሉ ነው በግድ። እና ሰው ይፈታል። እኛ እንዴት እፈታለን? እየፈለግህ ማለት መፍት ነው እያሉ ነው ያው እንግዲህ እምቢ ካሉ ደግሞ እንደተለመደው እስር ቤት ማስገባን ነው። አንተ ለምሳሌ ፍታ ተብለሃል። እኔ በኩሌ ወንድሜ ጋ ነው እንጂ እኔ ለነኝም እንግዲህ ካሉ እኔም አልሰማም ፍቱ የተባሉ ይሄን እንዲሽ ንቀሉ ኤሌን ቢዋን ከላይ ያለችውን እሷን ፍቱ። የተባለ ሰው አይተሃል? አጋጥመሃል? ትናንት ወደ አዋሮ ሰፈር የሆነ ልጅ ነበረ። ለምን ትፈታለህ ብዬ እኔ በራሴ ጠይቄን ነበር። አባቴ እኔ መኖር ፈልጋለሁ። እነሱ ካልፈታ እስር ቤት ይገባለ ያሉኝ ትናንት መጥቶ፣ ስለዚህ ነው እኔ የምፈታ አለ እና ያለው ነው። ትናንት ደግሞ ከሌቱ ዝጥንሳ ጀምሮ የሰው ቤት እየፈተሹ ነው። ከዛ አንድ ከሌ ተጠርጣሪ ነው፣ ተጠርጣሪ ነው፣ ተጠርጣሪ ነው ኦነግ ነው ብሎ ምናምን እያሉ ከዛ ጠዋት ደግሞ ስነሱት ይዞችን ይዞ እንዳለ ጨፈጨፉ እና እስር ቤት አስገቡ ሁለት መኪና የሚሆኑት ሰው እኔ የምኖርበት በቆጂ ነው። እኔ ስልክ ማን እንደሰጠሽም ባላ። እዚህ አካባቢ ከአስቸኳይ ጊዜ አዋጁ ወዲህ ሁሉም ነገር ሰላም ነው። መንግስት ሰራተኛው መደበኛ ስራውን በደንብ እየሰራ ነው። ሌላውም ነጋዴውም ትክክለኛ ስራውን እየሰራ ነው። ሁሉም ነገር በሰላም እየተካሄደ ነው። እንግዲህ ከበፊቱ ከአስቸኳይ ጊዜ አዋጁ በፊት ያለውና አሁን ያለው በጣም ቆንጆ ትልቅ ለውጥ አለ። በቆጂ አካባቢ ያንም ይሄን ህል የከፋ እና ችግር ውስጥ የገባበት ኮንዲሽን አልነበረም በፊት እንዴት ነበረ በቆጂ አካባቢ በቆጂ አካባቢ ከዙሪያው ከራቅራቅ ያሉ ቀበሌዎች ነው እንጂ በቆጂ አካባቢ ብዙም ችግር አልነበረም ራቅራቅ ያሉ አካባቢዎች ላይ አንዳንድ ትንሽ የቀበሌ ጽህፈት ቤትን ላይ ትንሽ የደረሱ ትንሽ የንብረት መውደም አለ ከዛ ባለፈ ሌላ በሰው ህይወትም ሆነ በንብረት ላይ በጣም የከፋ የሚባል ነገር አልሰማንም ከሚዲያ ነው እኛ እንግዲህ የሌላውን የምናየው ከዚያ አኳያ ያለው ጉጅ አካባቢ ሰላም ነው ለምሳሌ አሁን ኢንተርኔት ቫይበር ይሰራል ኢንተርኔት እኔ በፊትም ተጠቃሚ አልነበርኩኝም ሞክርም አላየሁም የሚጠቀሙት ሰዎች አልጠየኩኝም። እንግዲህ ጠይቄ ብናግሽ ቆንጆ ነበር የሚሆነው በፊት ኢንተርኔት አልጠቀምም ሁ ቴሌቪዥን እስ ያሉ ቴሌቪዥን አለ። ለምሳሌ እነ ኢሳትን፣ ኦኤምኤን ይከታተላሉ። በፊትም አልከታተልም እነሱን አልከታተልም። እነኛን ቻናሎችን በፊትም የለኝም ገጥሜ አላውቅም። ያንን ማንም መጥቶ ይሄ ነው ለምን ይሄን ገጠምክ ለምን እንትን አልክ ብሎኝ ያለኝ ሰው የለም። እኔ መንግስት ስራ ነው የምሰራው። ሲገባም ልጆች እንግዲህ ነግሩኝ ነበረ የመንግስት ስራ የት ነው የሚሰሩት? እኔ መንግስት ስራ በጎጅ ውስጥ ነው የምሰራው። እንግዲህ መንግስትም ሪፖርቱን አታድርጉ ተጠየቃቸው እንትን አትበሉ ስላለ እኔ ከህግ ጋር የተያያዘ ነገር ነው የሚሰሩት። አዎ የፖሊስ ኖት እኔ ፖሊስ አይደለሁም። እኔ መንግስት ስራ ነው የምሰራው እንጂ ስራ ነው የምሰራው። አሁን እንዳለ አሁን ናይሮቢ ከተማ ውስጥ ሳይሆን ከገጠሮቹ ልንገሪሽ በሳሶ የሚባል አላጌ የሚባል አለ እነዚህ ቦታዎች ላይ አሁን ይሄ መከላከያ የሚባለው አልተመደበም። ይሄ አዋጅ ከወጣ በኋላ ይህንን ስራ የሚሰሩት የሀገሩ ታጣቂ የሆኑት ሮንድ ምናምን የሚባሉ የሉም እነዚህ። እሺ እነሱ ናቸው ህዝቡን ማታ ማታ አስራ ሁለት ሰአት ሲያልፍ የሚደበድቡት የሚያስሩት የሰው ቤት እየገቡ ድዲሽ አትዩ ይሳትና ወይምንን እንዳታዩ ብሎ ህዝቡን ይደበድባሉ። የህዝቡ ከታ የህዝቡ ማለት ነው ሮንድ የሚባለው ገጠሮች ላይ ማለት ነው። እሺ እናንተ አካባቢ አሁን እርስዎ በግሎ እንዳታዩ ተብለው ተከልክለዋል። በቤታችን መከልከል አይደለም ቤት ውስጥ ያለ ሁለት ጭንቅላት ነው። በሁለት ጭንቅላት ነው የሚሰራው። ወይም ምና ሳትን አረብሳትና ናይል ማለት ነው። እሺ አንድ ቤት ላይ ሁለት ጭንቅላት ተገኘ ማለት ዱላና ይሄ ዱላ ብዬ ልገልጸው አይችልም። የሰው ልጅ እንደዛ ይመታል። እንደዚህ ደም እየፈሰሰው እያዩ ነው የሚመቱት። ንብረት እየሰባበሩ ነው የሚጫሉት። እርስ በግሎ ይሄ ደርሶ ቦታል አይተዋል። በቤታችን እኛ ከጎረቤታችን ሰው ሲደበደብ ነው የእኛን ያወጣ ነው። እንደ ከተማው በሐዲስቱ የሚባለው ቀበሌ አለ እንዳለ የዛ ሰፈር እንዳለ ህዝቡ እየተደበደበ ነው። በቃ ወዶ ሳይሆን በግዱ ያወለቀ ነው ማለት ነው። እንዳለ ንብረቱ ሰባብሮ ነው የወሰዱት። እንዴት ነው እንቅስቃሴው? ሰው በሰላም ስራውን ይሰራል ወይስ እንዴት ነው? አረ ምን ምን ስራ ይሰራል? ጠዋት ሁለት ሰዓት ነው የሚከፍተው። አስራ ሁለት ሰዓት ድሮ አስራ ሁለት ሰዓት የሚከፈቱ ሱቆች ነበሩ። አሁን ያ ሁሉ ቀርቶ ይህ አዋጅ ከወጣ ጀምሮ ሁለት ሰዓት ነው ጠዋት ሁለት ሰዓት ነው የሚከፍቱት። አሁን በዚህ ሰዓት ሁላችንም ቤት ላ ቤታችን ነው ያለ ነው ተደብቀን ነው። ወጣት እንዳለ ከስፋልት ላይ ያ ከአስራ ሁለት በኋላ አይሄድም ስፋልት ላይ ተማሪ፣ ዩኒቨርሲቲ ውስጥ በሩ ተዘግቶበት አስራ ሁለት ሰዓት ነው የሚዘጋው የትምህርት ቤቱ በር። ሶስተኛ ነገር ይሄ የዲሽ ብቻ ሳይሆን ሰው ቤት ይሰራል። ድንጋይ ምናምን መንገድ ላይ ያወርዳል። እንጨት ምናምን ለቤቶች መንገድ ላይ ያወርዳሉ። ይሄ ደግሞ እንደ አዲስ ሕግ ሆኖ ነው። እንደ ባሌ ብቻ ነው፣ ሌላ ቦታ አላየውም። እንደ ባሌ ብቻ ነው። ድንጋይ ምናምን መንገድ ላይ ያወረደ ሰው በግዳጅ ነው ወይ ወረሳል ወደ ወይ ወይ ወደ ግቢ ማስገባት ነው ድንጋዩን ማለት ነው። እንጨት ድንጋይ ምናምን መንገድ ላ አይወር በሌላ በኩል በምዕራብ አርሲ አርሲ ነገሌ ወረዳ ከተለያዩ ቀበሌዎች ሰዎች በገፍ እየታሰሩ መሆኑን ነዋሪዎች ይናገራሉ። በቢሾፍቱ ከተማ በእሬቻ በዓል ላይ የደረሰውን የህይወት መጥፋት ተከትሎ በደረሰው የህይወት መጥፋት ምክንያት በወረዳው የተነሳውን ተቃውሞ ተከትሎ በታጣቂዎች በተወሰደው እርምጃ እስካሁን ስልሳ ስምንት ሰዎች መሞታቸውን የአፋን ኦሮሞ ዝግጅት ክፍል ያነጋገራቸው ነዋሪዎች ተናግረዋል። መስከረም 22 በእሬቻ በዓል ላይ ሰው በማለቁ ምክንያት የዚህ አካባቢ ሰዎች ለተቃውሞ ወጥተው ነበር። እንዴት ትቃወሙናላችሁ? ለምን ለተቃውሞ ወጣችሁ? ብለው ነው። በዲሞክራሲያዊ ሥርዓት ሕዝብ መልስ ሊያገኝ ይገባል ተብሎ ጥያቄ ሲቀርብ መልሳቸው በጥይት መረሸን ነው። አሁን በአርሲ ነገሌ ወረዳ 68 ሰው ነው የገደሉት። ከመስከረም 22 እስከ 24 በየዕለቱ ነው ሰው የሚገድሉት። እኚሁ ግለሰብ አያይዘው ተከታውን ብለዋል። አነ አርሲ ነገሌ ኬሰ የሮ አማ ከነ ሀለሱ ከነሳ ከኢትሮወተማ ጅረ ናምን አከጠለ ነማ ዶንታኔ በአርሲ ነገሌ ወረዳ አሁን በጣም ዘግናኝ የሆነ ሁኔታ ነው እየተፈጸመ ያለው። ሰው እንደ ሰው ልጅ ሳይሆን እንደ እንሰሳ እየታደነ ነው። ጎልጆታ በሚባል ከተማ አካባቢ ሰዎችን አጉረው ቀን ፀሐይ፣ ማታ ደግሞ ብርድ እየተፈራረቀባቸው ነው። በሌላ በኩል ደግሞ የአርሲ ነገሌ ወረዳ አርባ ሦስት የገጠር አምስት የከተማ ቀበሌዎች አሉት። በሁሉም ቀበሌዎች የመንግሥት ጦር ሰራዊት ፈሶ ሰውን እያሳደደ እየደበደበ ወደ እስር ቤት እያጋዘ ይገኛል። ማዘጋጃ ቤት ውስጥ ባዘጋጁት አዲስ ዲፖ ውስጥ ያስሯቸዋል። ልጃገረዶችና ሴቶችን ወታደሮቹ ይደፍራሉ። የወረዳው የጸጥታ ጉዳይ ኃላፊ ሳጅን አብዶ ሰኪሳ ስለ ጉዳዩ ተጠይቀው ስብሰባ ላይ ስላለው ከአስር ደቂቃ በኋላ መልሳችሁ ደውሉ ብለው መልሰን ብንደውልም ስልካቸው ባለመስራቱ ምላሻቸውን ልናካትት አልቻልንም። የጎንደር ከተማ ነዋሪ ነኝ፣ ያለሁትም ጎንደር ከተማ ውስጥ ነው። ጎንደር ያው በዚህ ሁለት ሶስት ቀን ውስጥ በተለይ ምግም ትላንት ወዲያ በከፊል አድማ የተመታኝ የሚመስሉ ምልክቶች ነበሩ። ባጃጆች እንደ ድሮው አድርገው የሚንቀሳቀሱት ቁጥራቸው ታክሲ እንዲሆን አንዳንድ ቤቶች በይፋ የተዘጉ ነበሩ። አንዳንድ ቤት የሚሰሩ ነበር። እና ይሄ ነው ያለው ሁኔታ ነው። ከአስቸኳይ ጊዜ አዋጁ በኋላ የጎንደር ሁኔታ ምን ይመስላል? አንተ ያለህበት አካባቢ ምን ይመስላል? እኔ ያለሁበት አካባቢ ያው አሁንም እንደ ድሮ ማታ የተለመደ ምስል አለ። ብዙም ማታም ስለማልወጣ ለማረጋገጥ ስ አልቻልኩም። ግን ቀስቃሽ ዘፈኖች፣ ሌሎች ሌሎች የሚሉ እንደምት አዋጅ ያው እንዳየነው በጣም የሚያስን አዋጅ ነው። ግን ሕዝቡ ያላመነባቸውን እየተገበረ አይደለም። ያ ነው ያለው ጎንደር አዋጁ ያመጣው ይህን ያ የሚባል ውጥ የለም። አሁንም ጎንደር መሀል ከተማ ሲያስ አካባቢ ነው ያለው። እንግዲህ አስቸኳይ ጊዜ አዋጅ ወጥቷል በዛ በአስቸኳይ ጊዜ አዋጅ ውስጥ የተከለከሉ ነገሮች አሉ። ከዛ በኋላ እንግዲህ ጎንደር ደግሞ በተቃውሞ ውስጥ የሰነበተች ከተማ ናት እና ምን ይመስላል አሁን ጎንደር ከተማ? ጎንደር አሁን ላይ በጣም ፍርሃት የነገሰባት ፍርሃት ትልሽ ያው ያለው ያን ነገሮች ሁሉ ኢቨን ወታደሮች ሁሉ የተለያዩ መሳሪያዎች እንደቅ ነው በየአካባቢው በየቀበሌው በየሰፈሩ በየቀጠ ነው የተቀመጡበት ና ያለውን ዳይሬክሽን የሚጠብቁበት ሰአት ነው ያለችው ቢሆንም ግን አሁን ላይ እኔ አሁን ባለውበት ሰዓት ላይ ከምሽቱ አንድ ሰዓት ከምና ሁለት ሰዓት ከምናምን ላይ ነው። ቢሆንም ግን ጸጥ ረጭ ያለች ጸጥ ብላለች። በጣም የኢንተርኔት አገልግሎት የሞባይል ስልክ ላይ ለምሳሌ እንደ ቫይበር፣ ዋትሳፕ የመሳሰል ፌስቡክ፣ ቫይበር ከተቋረጠ አንድ ወር እየሞላው ነው። ፌስቡክ ተቋርጧል። ፌስቡክ አሁን ከአንድ ሳምንት በፊት ተቋርጧል። ቫይበር ምናምን የሚሰራ ኢንተርኔት የለም። ያው ኦልሞስት ስልክ ነው ኦንላይን ቀጥታ ስልኩም አይታወቅም። ነገር ሊቋረጥ ይችላል። እካ ያለው ነገር ይሄ ነው። ጎንደር ላይ የቴሌቪዥን ፕሮግራሞች ትከታተላላችሁ? አረ ይቅርታ፣ ኔ ናት። በጣም በህይወቴ ውስጥ ምን ትጠላለህ ብትይኝ የኢትዮጵያ ቴሌቪዥን ነው። በጣም የሚጠላው ኢሳትንም በየቀበሌው የማስወረድ ዘመቻ ተጀምሯል። እሱም ሊጀመር ሁላችንም ኢሳትን አውርደን አሁን በአሁኑ ሰዓት ሬዲዮ ነው ናይልሳት ኦንላይን ላይ ያለ ሬዲዮ ብቻ ስለሆነ ሬዲዮኑን ነው እየሰማን ያለን። ማን ነው ያስወረዳችሁ? እንዴት ነው ሊወርድ የቻለው? ያው ኮማንድ ፖስቱ ያዘዘው ትእዛዝ አለ መሰለኝ። እሱ መግለጫውን በደንብ አላየሁትም፣ ቢሆንም ግን በየቀበሌው የሆነ የተሰማራ ምሪት አለ። ከየሰው ሰው አፍ የሚሰማቸው አንዳንድ ነገሮች አሉ። እሳቱን ብዙ አካባቢዎች ራሳቸው ገብተው እያወረዱ ነው፣ ግን እኔ ቀደሜ ራሴ ነው አውርጄ ሬዲዮም ብቻ በመስማት ላይ ያለሁት። አሁን ላይ ሰዎች መታሰር እንደዚሁም ደግሞ ፍተሻ የመሳሰሉት ነገሮችስ አሉ? በትክክል አለ። መታሰር አለ። እሺ በየወረዳዋ ከጎንደር ጸዳ ራሱ ብትገቢ፣ ጸዳ ለመሄድ ሁለት ሶስት አራት ቦታ ላይ በመከላከያ ሰራዊት በሚትጅበት ቦታ መታወቂያች ታይቶ ስን ሊስት ዝርዝር ይዘው ከዛ መሰረት ነው ትንሽ ከሌለ ነው ማለት ምችው በዛ መሰረት ያን ብዙ ቦታዎች ተንቀሳቀስ ይቻለሁ። እነዚህን ነገሮች ሊነግርሽ ይፈልጋሉ። በኢትዮጵያ መንግስት በኩል አሁን በሀገሪቱ ያለውን ሁኔታና አስተያየት ሰጪዎቹ ስለሚያቀርቧቸው ጥያቄዎች ምላሽ ለማግኘት ያደረግነው ሙከራ አልተሳካም። አሁንም ጥረታችንን እንቀጥላለን። በሌላ በኩል አዋጁን ለማስፈጸም የተደራጀው ኮማንድ ፖስት ለሀገር ውስጥ ብዙሀን መገናኛ በላከው መግለጫ በአማራና በኦሮሚያ ክልል አንድ ሺ ስድስት መቶ ሰማኒያ ሶስት ሰዎች መታሰራቸውን ገልጿል። በተጨማሪም የሰበታ ከተማ ከንቲባ አቶ አራርሳ መ መርዶሳ ከሰበታ ከተማ አንድ ሺህ ሰዎች መታሰራቸውን መግለጻቸው ይታወሳል። በአጠቃላይ ከአስቸኳይ ጊዜ አዋጁ በኋላ በሁለቱ ክልሎች ወደ 2700 ሰው መታሰራቸው ተገልጿል።